በኢትዮጵያ የኮሌራ ህሙማን ቁጥር እያሻቀበ መሆኑን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ገለጸ። ወረርሽኙ በአፋር ክልል እንደ አዲስ መዘገብ በኦሮሚያ ክልል እየተስፋፋ ሲሆን፣ አማራና ትግራይ ክልሎች ግን ለመቆጣጠር እንደቻሉ ነው የተገለጸው። በኦሮሚያ ክልል ምዕራብ ሐረርጌ ዞን የኮሌራ ተጋላጭነት ላላቸው የህብረተሰብ አካላት በሚመጣው ሳምንት ክትባት እንደሚሰጥም ተገልጿል። ሙክታር ጀማል ዝርዝሩን ይዟል። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምፅ በላከው መግለጫ እንዳስታወቀው በኢትዮጵያ የኮሌራ ወረርሽኝ ወደ ሌሎች አካባቢዎች እየተስፋፋ መሆኑን ተገልጿል። በወረርሽኙ ቁጥጥር ውስጥ የአማራ ክልልና ትግራይ ች የሚያበረታቱ መሆኑን ተነግሯል። በአማራ ክልል ለ25 ቀናቶች በትግራይ ክልል ለ17 ቀናቶችና በድሬዳዋ ላለፉት ስምንት ቀናቶች ምንም አይነት የበሽታው ምልክት አለመዘገቡንም መግለጫው አስታውቋል። በተለይ በኦሮሚያ ብሔራዊ ክልላዊ መንግስት በኮሌራ የተጠቁ ህሙማን መጠን እየጨመረ መምጣቱንም ነው የተነገረው። ኢንስቲቱቱ በሰኔ 18 ያወጣው መግለጫ 702 ታማሚዎች በኮሌራ መጠቃታቸውን የሚገልጽ ሲሆን ቁጥሩ እያደር እየጨመረ በዛሬው ዕለትም ለውጥ መኖሩን ነው የኢንስቲቱቱ ምክትል ዳይሬክተር ዶክተር በየነ መጎስ ለአሜሪካ ድምፅ የገለጹት።

ወረርሽኙ በተከሰተባቸው ክልሎች በበሽታው የተያዙ ሰዎችን ለይቶ ለማከም የሚያስችል በአጠቃላይ 22 የለይቶ ማከሚያ ማዕከሎች መቋቋማቸውንም ኢንስቲትዩቱ ገልጿል። ከዚሁ ጋር በተያያዘ በሚቀጥሉት ሳምንታት በኦሮሚያ ብሔራዊ ክልላዊ መንግሥት ምዕራብ ሐረርጌ ዞን ለኮሌራ ተጋላጭ ናቸው ተብለው ለተለዩ 2910 የህብረተሰብ አካላት የኮሌራ ክትባት እንደሚሰጥም ተገልጿል። በኦሮሚያ ብሔራዊ ክልላዊ መንግሥት በዚህ ሳምንት ብቻ 33 የበሽታው ተጠቂዎች በመገኘት በአጠቃላይ 332 የበሽታው ተጠቂዎች መገኘታቸውን ነው የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የገለጸው በአዲስ አበባ ከተማ በተጨማሪ ሰላሳ አንድ የበሽታው ተጠቂዎች በመገኘት በአጠቃላይ መቶ አንድ ሰው በኮሌራ በሽታ መያዛቸው መረጋገጡን ዶክተር በየነ መጎስ ለአሜሪካ ድምፅ ተናግረዋል። በአብዛኛው ሰዎች ወጥተዋል። ላይ ምናልባት ሞትን በተመለከተ አዲስ መረጃ ይኖራል አሁን ድረስ ተጨማሪ ሞት አለ። ከጀመረ ወዲህ ስንት ነው ማለት ነው? ኢትዮጵያ ውስጥ አስራ ሰባት ነው ያለው። ስምንቱ በማህበረሰቡ ናቸው። ወረርሽኙ እንደ አዲስ የተከሰተበትና በሽተኞች የተለዩበት ሌላኛው የአፋር ብሔራዊ ክልላዊ መንግስት መሆኑንም ነው መግለጫው ያተተው። በተጨማሪም የኩፍኝ በሽታ በአፋር ክልል ከየካቲት ወር ጀምሮ በአሳይታ ወረዳ 282 ሰዎች ላይ መታየቱን፣ በዱፍቲ ወረዳ 15 ሰው ላይ በአጠቃላይ 297 ሰዎች ላይ ወረርሽኙ መታየቱ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።